ሰላሳ የአፍሪካ ሀገራትን የሚወክሉ የመከላከያ ኃላፊዎች አህጉሪቱ በገጠማት የጸጥታና የመረጋጋት ተግዳሮቶች ላይ ለመነጋገር በመጪው ሳምንት ቦትስዋና ላይ የሁለት ቀናት ጉባኤ ይቀመጣሉ። ጉባኤው የተዘጋጀው አፍሪኮ በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ እዝ ሲሆን ተመሳሳይ ጉባኤ መካሄድ ከጀመረበት እንደ አውሮፓውያን አቆጣጠር ሁለት ሺ አስራ ሰባት ወዲህ በአህጉሩ ሲካሄድ ለመጀመሪያ ጊዜ ነው። ኮንዲሲ ዱቤ ከጋብሮኔ ያደረሰንን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል። በጋቦሮኔ የሚገኘው የአሜሪካ ኤምባሲ እንዳስታወቀው የአፍሪካ የመከላከያ ባለሥልጣናትን የሚያሳትፍ ጉባኤ በዩናይትድ ስቴትስ ተባባሪ አዘጋጅነት ይካሄዳል። የዩናይትድ ስቴትስ የአፍሪካ እዝ ወይም አፍሪኮም ቃል አቀባይ የሆኑት ሌፍተናንት ኮማንደር ባቢ ዲክሰን እንዳሉት ከፍተኛ የሲቪልና ወታደራዊ ባለሥልጣናት በጉባኤው ላይ ንግግር ያደርጋሉ። ዓላማው አፍሪካ የገጠማትን የጸጥታ ችግር ለመቅረፍ እንዲሁም አፍሪካ ጸጥታዋ የተጠበቀ እንዲሆን በጋራ የምንሰራበትን መንገድ ለመሻት ነው። ጉባኤው ከጸረ ሽብር ዘመቻዎች እስከ ሳይበር ስጋቶች እንዲሁም የሰላም ልኡክ ቡድኖችን ስራ የተመለከቱ ጉዳዮችን ይወያያል። ባለሙያዎችና ወታደራዊ መሪዎች የአፍሪካን አጠቃላይ የመከላከል አቅም ለማጎልበት ሐሳብና ልምድ ይለዋወጣሉ፣ ትብብርም ይፈጥራሉ። ይህ ከጉባኤው በላይ ነው። የአፍሪካ አህጉር ደህንነት ለመጠበቅ እየተወሰደ ያለ ትልቅ እርምጃ ነው። አፍሪኮም እንደሚለው የጋቦሮኒው ጉባኤ ከዚህ በፊት የተካሄዱ ተመሳሳይ ጉባኤዎች በአሳኳቸው ስራዎች ላይ ተመስርቶ ቀጣይ ስኬቶችን ለመፈጸም ይሰራል። ባለፈው ዓመት በሮም ጣሊያን የተደረገው ጉባኤ የ43 አፍሪካ ሀገራት ተወካዮችን አሳትፏል። ጃኪ ሲሌርስ በፕሪቶሪያ የሚገኘው የጸጥታ ጥናቶች ተቋም አባልና የፖለቲካ ሳይንስ ባለሙያ ናቸው። It's also evident that, uh, Africa faces a series of challenges in its አፍሪካ ከበድ ያለ የጸጥታ ተግዳሮት እንደገጠማ ተሙን ነው። አሜሪካ ለአፍሪካ እንደ መፍትሄ የምታቀርበው ሀሳብ ሁሌ ግልጽ ላይሆን ይችላል። ባለፉት ቅርብ ዓመታት በርካታ መፈንቅለ መንግስታትን አስተውለናል። አንዳንዶቹ እነዚህ መፈንቅለ መንግስታት የተፈጸሙት በአሜሪካ እንግሊዝና ፈረንሳይ በሰለጠኑ አፍሪካዊ ኃይሎች ነው። በተጨማሪም በኮንጎ ዲሞክራሲያዊ ሪፐብሊክና ማሊ የነበሩትን ጨምሮ በርካታ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይላት ከአፍሪካ ለቀው እየወጡ ነው። በሌላ በኩል የሩሲያና የአፍሪካ ቡድን በሚል ያቋቋመችው ኃይል በአህጉሪቱ ያላቸው ሚና በመጨመር ላይ ነው። ስለዚህ አፍሪካ የጸጥታ ተግዳሮት እንደገጠማት ግልጽ ነው። እናም አጋር የሆኑ አካላት በተቻለ መጠን ድጋፍ ማድረግ አለባቸውም ሲል እርስ ጨምረው እንዳሉት የጋቦሮኔው ጉባኤ ለአፍሪካ የጸጥታ ተግዳሮቶች ውጤታማ የሆነ መፍትሄ ይዞ እንደሚጠናቀቅ ይጠበቃል። የአፍሪካ መንግስታት በሌሎች የአፍሪካ ሀገራት የተዘየዱ የጸጥታ አሰራሮች የሚቀበሉበት አዲስ አሰራር እያየን ነው። በእርግጥ የግል የጸጥታ ኩባንያዎች ሚና እየጨመረ ነው። እነዚህ ሁኔታዎች እየታዩ ያሉት በአለም የኃይል ሚዛኑ እየተቀየረ ባለበትና የአፍሪካን ትኩረት ለማግኘት ደግሞም ፉክክር በሚደረግበት ወቅት ነው። እነዚህ ጉዳዮች በጋቦሬኑ ስብሰባ ውይይት እንደሚደረግባቸውና ዋና ዋናዎቹ ጉዳዮችም ነጥረው እንደሚወጡ ተስፋ ይደረጋል። የአፍሪካ ሕብረት የሰላም እና የጸጥታ ምክር ቤት ባለፈው መጋቢት ባደረገው ስብሰባ በአፍሪካ የሚታዩት ግጭቶች በማህበረ ኢኮኖሚ ልማት ላይ የሚያሳድሩት አሉታዊ ተጽዕኖ እጅግ አሳሳቢ መሆኑን ገልጸዋል። ኮንዲሲ ዱቤ ከጋቦሮኔ ለላከው ዘገባ፣ እንግዲህ ወልደ ነኝ፣ ዋሽንግተን ዲሲ።